ጄኔራል አልቡርሃን ትናንት ማክሰኞ ካርቱም ላይ ለጋዜጠኞች በሰጡት መግለጫ በሽግግሩ ምዕራፍ የፖለቲካ ኃይሎች ተሳትፎ ትክክል እንዳልሆነና ብጥብጥ የሚያቀጣጥል መሆኑን ያለፉት ሁለት ዓመታት ተሞክሯችን አሳይቶናል ነው ያሉት። ዘረኝነት ይቺን ሀገር የእርስ በእርስ ጦርነት ውስጥ ከቶ ሊከፋፍላት፣ አንድነቷንም ሊያናጋ ነው ሲባል ቆይቷል ያሉት አልቡርሃን ይህ አደጋ ፊታችን ተጋርጦብን ቆይቷል። ሰው ሁሉ ይሄ ችግር በቁርጠኝነት አንድ መፍትሄ ካልተደረገለት በስተቀር ብሔራዊ ጸጥታችንንና የጦር ኃይሉም ላይ በቀጥታ አደጋ ያመጣል ሲል ነበር ብለዋል። ሰኞ እለት በቁጥጥር ስር ውለው የነበሩት የሀገሪቱ ጠቅላይ ሚኒስትር አብደላ ሀምዶክ እና ባለቤታቸው ተለቀው ትናንት ማታ ማክሰኞ ማለት ነው ወደ መኖሪያ ቤታቸው መመለሳቸው ተገልጿል። ይሁን እንጂ ከጽህፈት ቤታቸው የወጣው መግለጫ በከባድ ክትትልና ጥበቃ ላይ እንደሆኑ ነው የገለጸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጠቅላይ ሚኒስትር አብደላ ሀምዶክ የመለቀቃቸውን ዜና እንዳደነቁና ሀምዶክን ትናንት ማታ ያነጋገሯቸው መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባወጣው መግለጫ አስታውቋል። ሰኞ እለት የሀገሪቱ የጸጥታ ኃይሎች በተቃዋሚ ሰልፈኞች ላይ ተኩስ ከፍተው ቢያንስ አራት ሰዎች መግደላቸውንና ሰማኒያ ሰዎች ማቁሰላቸውን የሱዳን ዶክተሮች ኮሚቴ የተባለው ቡድን አስታውቋል። ያም ሆኖ ተቃዋሚ ሰልፈኞቹ ትናንት ማክሰኞም ካርቱም ጎዳናዎች ላይ ወጥተው መፈንቅለ መንግስቱን አውግዘዋል። ወታደራዊ መንግስት አንፈልግም የሚሉ መፈክሮችን አሰምተዋል። ጀነራል ቡርሃን ሌሎችም ሚኒስትሮች እና የፖለቲካ መሪዎች መታሰራቸውን አስታውቀዋል። አመፅ በማነሳሳት ወንጀል ይከሰሳሉ ነው ያሉት። ስልጣን ላይ ለረጅም ጊዜ የቆዩት አምባገነኑ መሪ ኦመር አልበሽር ከተወገዱ በኋላ ሀገሪቱን እየመራ የነበረው የጦር ሰራዊቱና የሲቪሎች የጋራ ሉዓላዊ ምክር ቤት መፍረሱን ጀነራል ቡርሃን አስታውቀው በመላ ሀገሪቱ አስቸኳይ ጊዜ አዋጅ ደንግገዋል። ጀነራል ቡርሃን እንደ አውሮፓውያን አቆጣጠር በ2023 ዓመተ ምህረት ምርጫ ከተካሄደ በኋላ ስልጣን ለሲቪላዊ አስተዳደር እናስረክባለን ሲሉ ተደምጠዋል። ይህ በዚህ እንዳለ የአፍሪካ ሕብረት ሱዳንን በማናቸውም የህብረቱ እንቅስቃሴ እንዳትሳተፍ አግዷል። የህብረቱ የሰላምና የጸጥታ ምክር ቤት ባወጣው መግለጫ የአፍሪካ ሕብረት የሱዳን የጦር ሰራዊት የሽግግሩን መንግስት አፍርሶ ስልጣን ጠቅልሎ መያዙን አጥብቆ እንደሚያወግዝ ገልጿል። ጠቅላይ ሚኒስትር አብደላ ሐምዶክ የመለቀቃቸው ዜና እንዳስደሰተው ገልጾ ሚኒስትሮችን ጨምሮ ሌሎቹም የታሰሩት በሙሉ በአስቸኳይ እንዲለቀቁ አህጉራዊው ህብረት ጠይቋል። ይህ በዚህ እንዳለ ስራቸውን እንደቀጠሉ መሆናቸውን ለቪኦኤ የገለጹት በዩናይትድ ስቴትስ የሱዳን አምባሳደር ኑረዲን ሳቲ ወታደራዊ መፈንቅለ መንግስቱን እንደሚያወግዙና ከዩናይትድ ስቴትስ ባለስልጣናት ጋር መስራታቸውን እንደሚቀጥሉ አስታውቀዋል። አምባሳደሩ በሰጡት ቃል ወታደራዊ መፈንቅለ መንግስቱ ተቀባይነት የለውም፣ እኔና የዲፕሎማሲ ሚሽኑ ባልደረቦቼ እንዲሁም በዩናይትድ ስቴትስ እና በዓለም ዙሪያ ያሉ ሱዳናውያን መፈንቅለ መንግስቱ ተቀባይነት እንዳያገኝ ለማድረግ እየሰሩ መሆናቸውን ገልጸዋል። በጦር ሰራዊቱ የተገለበጠውን የሽግግሩን መንግስት መርሆዎች ለማስከበር መስራቴን እቀጥላለሁ ያሉት አምባሳደሩ ኑረዲን ሳቲ የመወክለው ሀገሬን እንጂ አንድን አገዛዝ አይደለም ብለዋል። ከዩናይትድ ስቴትስ መንግስትና ከኮንግረስ አባላት ጋር በመገናኘት ስለ ጉዳዩ እያስረዱ መሆናቸውን አምባሳደሩ አንስተው ዩናይትድ ስቴትስ መፈንቅለ መንግስቱ እንዲቀለበስ ግፊት እንድታደርግ እየጠየቁ መሆናቸውን አስታውቀዋል።